ጤና ስጥልና፣ አድማጮች እንደመንላችሁ አምሽታችኋል። ማክሰኞ መጋቢት 1 207 ዓ ም ነው። ዛሬ የተለያዩ ቅንብሮችን ከምሽቱ እስከ ምሽቱ አንድ ተኩል የማስተናግዳችሁ አበበ ነኝ። ኃይሉ ታምራት ፕሮግራሙን እየመራ ይገኛል። ለምሽቱ የተዘጋጁ ቅንብሮች በመልክ በመልኩ ተዘጋጅተዋል። መልካም ምሽት። አሁን የዓለም ዜና እንሰማልን። እንደምናመሻችሁ፣ ለምሽቱ ዜናዎች ሄኖክ ሰማግዜር ነኝ አንድ የዩናይትድ ስቴትስ መኪና አምራች ኩባንያ በኢትዮጵያ በኤሌክትሪክ ኃይል የሚሰሩ መኪናዎችን ለመፈብረክ የመግባቢያ ሰነድ ስምምነት ተፈራረመ። ጄኔራል ኤሌክትሪክ ትራንስፖርት ጌት ከመስፍን ኢንዱስትሪያል ኢንጂኒሪንግ ኩባንያ ጋር በትናንትናው ዕለት የተፈራረመው ስምምነት በመቀሌ ከተማ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎችን ለማምረትና የተባበሩት የነዳጅ ዘይት አምራች ኩባንያዎች ጋር መኪናዎቹ በኤሌክትሪክ ኃይል የሚሞሉባቸው አገልግሎቶች እንዲሰጡ የሚያደርግ ነው። የኩባንያው ስራ አስኪያጅም በኢትዮጵያ ከዩናይትድ ስቴትስ አምባሳደር ፓትሪሻ ሐስላክ ጋር በመሆን ስራቸውን ለፕሬዚዳንት ሙላቱ ተሾመ አቅርበዋል። የዛምቢያ ፕሬዚዳንት ኤድጋር ሉንጉ በአደባባይ ተዝለፍልፈው ከወደቁ ከሁለት ቀናት በኋላ ወደ ደቡብ አፍሪካ ለሕክምና ምርመራ መጓዛቸው ተገለጸ። ፕሬዚዳንት ሉንጉ በዛሬው ዕለት በዛምቢያ መዲና ሉሳካ በሰጡት ቃል ከሆስፒታል ከወጡ በኋላ እንደተሻላቸው ተናግረዋል። ሆኖም የቀዶ ጥገና ወይም ሌላ አይነት ሕክምና ያስፈልጋቸው እንደሆነ ለማረጋገጥ ተከታታይ ሕክምና እንደሚያሻቸው ገልጸዋል። የዛምቢያ ፕሬዚዳንት ቢሮ ይፋ ባደረገው መግለጫ ፕሬዚዳንት ሉንጎ ያደረባቸው ሕመም በምግብ መውረጃ ቧንቧ መጥበብ የተነሳ ምግብና ውሃ በቀላሉ እንዳይወርድ የሚያደርግ እንደሆነ ገልጾ በሽታው የደረት ሕመም እንደሚያስከትልም ተናግሯል። ዛምቢያ ባለፉት ሰባት ዓመታት ውስጥ ሁለት ፕሬዚዳንቶቿ በሥልጣን ላይ ሳሉ ባደረባቸው ሕመም ሕይወታቸው አልፏል። ፕሬዚዳንት ሌቪ ሟና ዋሳ እንደ አውሮፓውያን ዘመን አቆጣጠር በ2008 ዓ ም እና ማይክል ሳታ ባለፈው ዓመት በህመም ማለፋቸው ይታወሳል። የወቅቱ ፕሬዚዳንት የ58 ዓመቱ ሉንጉ ወደ ደቡብ አፍሪካ ሲያመሩ በሕይወት የመመለስ ተስፋለኝ ሞትን ማን ይወዳል ሲሉ ቀልደዋል። በግብፅ በሳናይ ሰርጥ በዛሬው እለት ፈንጂዎችን የጫነ መኪና በፖሊስ ጣቢያ ላይ ባደረሰው ፍንዳታ አንድ ሰላማዊ ሰው ሲሞት ሌሎች 24 የፖሊስ ባልደረቦች መቁሰላቸውን የሀገሪቱ የጸጥታ ባለሥልጣናት አስታወቁ። የደህንነት ሠራተኞች እንዳስታወቁት መኪናው ወደ ፖሊስ ጣቢያው ሲገሰግስ እንዲቆም ቢጠየቅ አልቆም በማለቱ በአሽከርካሪው ላይ የሩምታ ተኩስ ታጣቂዎች ከፍተዋል። በተኩሱ መሃል ፈንጂ ፈንድቶ አንድ በአካባቢው የነበረ ሰላማዊ ሰውን መግደሉን ባለሥልጣናት አስታውቋል። ለጥቃቱ እስካሁን ኃላፊነት የወሰደ አካል የለም። የቀድሞ የአይቮሪ ኮስት ቀዳማዊት እመቤት ሲሞን ባግቦ ከአራት ዓመታት በፊት በሀገሪቱ የተካሄደውን ፕሬዝዳንታዊ ምርጫ ተከትሎ ከተቀሰቀሰው ሁከት ጋር በተያያዘ የሃያ ዓመታት እስራት ተበየነባቸው። በመዲናዋ አቢጆ በዛሬ ዕለት ያስቻለው ችሎት ሚስ ባግቦ የታጠቁ ወረበሎችን በማደራጀት የሀገሪቱ የጸጥታ አካላት ስራቸውን እንዳይሰሩ አድርገዋል። በዚህም ተግባራቸው ከ3 ሺህ በላይ ሰዎች ለሞቱበት ሁከት ተጠያቂ ናቸው ሲል ፍርድ ቤቱ በ2 ዓመታት እስራት እንዲቀጡ በይኖባቸዋል። ባለቤታቸው ሎም ባግቦም በዓለም አቀፉ የወንጀል ፍርድ ቤት አይሲሲ ደ ሄግ ላይ ክስ ተመስርቶባቸው በእስር ላይ ይገኛሉ። በ202 ዓ ም የተካሄደውን የአይቮሪ ኮስት ፕሬዚዳንታዊ ምርጫ ያሸነፉት አላሳን ዋተራ ሲሆኑ ሚስተር ባግቦና ባለቤታቸው የምርጫውን ውጤት ባለመቀበላቸው በሀገሪቱ ሁከት ሰፍኖ ነበር። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ወደ ዓለም አቀፍ ዜናዎቹ ስናልፍ የኢራን የውጭ ጉዳይ ሚኒስትር በዛሬ ዕለት እንዳስታወቁት ከዩናይትድ ስቴትስ የኮንግረስ አባላት የማስጠንቀቂያ ደብዳቤ ደርሷቸዋል። ኢራን ከዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ አስተዳደር ጋር የኒውክሊየር ስምምነት ላይ ለመድረስ በድርድር ላይ ሳለች ከኮንግረሱ ሪፐብሊካን ሴናተሮች የደረሰው ደብዳቤ ማንኛውም አይነት ስምምነት ፕሬዚዳንት ባራክ ኦባማ የስልጣን ዘመናቸው ሲያበቃ ኮንግረሱ እንደሚሰርዘው የሚተነትን ነው ብለዋል። ይህም መተማመንን የሚያጠፋ እንደሆነ ባለስልጣኑ አስታውቀዋል። መሐመድ ዛሪፍ በዛሬ ዕለት በቴራን ሲናገሩ ከ47ቱ የዩናይትድ ስቴትስ ሴናተሮች የደረሰው ደብዳቤ የዲፕሎማሲ ፕሮቶኮልን የሰበረና ዩናይትድ ስቴትስን እንዳናምን የሚያደርግ ነው ብለዋል። የዩናይትድ ስቴትስ ምክትል ፕሬዚዳንት ጆ ባይደን የደብዳቤውን መጻፍ ሲያወግዙ ለ36 ዓመታት በሴናተርነት ያገለገሉበትን ተቋም መልካም ስም የሚያጎድፍ ነው ሲሉ ገልጸውታል። አድማጮች ለምሽቱ ያሉን ዜናዎች እነዚሁ ናቸው። አዎ ለሰዓቱ የተዘጋጀው ዜና በዚያ በቃ ሰፋ ያለ የዜና ዘገባና ዝርዝር ከምሽቱ ሶስት ሰዓት ይቀርባል። ወደ መጀመሪያው ቅንብር ልውሰዳችሁ ለምሽቱ ወደ ተዘጋጀው። የኢትዮጵያ መንግስት የኮምፒውተር መረጃ መጥለፊያ ቴክኖሎጂዎችን በመጠቀም በውጭ ሀገር በሚገኙ ነጻ የኢትዮጵያውያን የመገናኛ ብዙሀን ላይ የሚፈጽመውን ጥቃት እንደ አዲስ አጠናቅሮ ቀጥሏል ሲል አንድ አለም አቀፍ የሰብአዊ መብት ተሟጋች ድርጅት ከሰሰ። ሂውማን ራይትስ ዎች በትናንቱ እለት ይፋ ባደረገው ጋዜጣዊ መግለጫ አክሎም የኢትዮጵያ መንግስት ባለስልጣናት ይህን በጋዜጠኞችና መገናኛ ብዙሀን ላይ ያነጣጠሩ ያለውን ጥቃታቸውን በአፋጣኝ እንዲያቆሙ፣ የቴክኖሎጂው አቅራቢዎችም የቴክኖሎጂ ስራቸው እየዋለ ያለበትን የዜጎችን መብት መጣስ እንዲመረምሩ ጥሪ አሰምተዋል። ጋዜጣዊ መግለጫውን መነሻ በማድረግ አሉላ ከበደ የመብት ቡድኑን አንዲት ከፍተኛ አጥኚ አነጋግሮ ሲያበቃ ተከታዩን ዘግቧል። የኢትዮጵያ መንግስት በኢንተርኔት አማካኝነት የኮምፒውተር መረጃዎችን ለመጥለፍ የተሰራ ቴክኖሎጂ በመጠቀም እየፈጸመ ያለው ነው ያለው የዲጂታል ጥቃት ከዚህ ቀደም እንደ አውሮፓውያን የዘመን አቆጣጠር በታህሳስ 2013 ዓ.ም ያደረገውን የመሰለ ነው ሲል ሊሆን ይችላል የሂውማን ራይትስ ዋች መግለጫ። የአሁኑ የተጠናከርና ለጥቅም የዋለው ቴክኖሎጂም በአይነቱ ከቀድሞ የላቀ ነው ባይ ነው። ሲንቲያ ወንግ በሂውማን ራይትስ ዋች የኢንተርኔት ጉዳዮች ከፍተኛ የጥናት ባለሙያ ናቸው። ባለፈ ዓመት ባወጣነው ዘገባ እንዳጠናቀር ነው የመጀመሪያ ሙከራ ነው። በዋናነት የሚያሳየውም የውጭ ቴክኖሎጂን በመጠቀም ከኢትዮጵያ ውጭ ባሉ የግል የመገናኛ ብዙሃንና የተቃዋሚ መሪዎች ኮምፒውተሮች ላይ የዲጂታል ጥቃት በማድረግ በኮምፒውተሮች ውስጥ የሚገኝ መረጃ መውሰድ ሲሆን የቪዲዮ ካሜራዎችንና ማይክሮፎኖችን እንዲሁም በስካይፕ አማካኝነት በሚደረጉ የንግግር ልውውጦችን ጨምሮ መዝለቅ የሚጥር ነው። የጥቃቱ አሳሳቢነት የግል መገናኛ ብዙሀኑን ስራ ማወቅ ብቻ ሳይሆን በሀገር ውስጥ ለእነዚህ መገናኛ ብዙሀን የመረጃ ምንጭ የሆኑ ዜጎችን ሁሉ ለአደጋ ማጋለጡ ጭምር ነው ይላሉ አጥኚዋ። በእጅጉ የሚያሳስበን በመጀመሪያ የመገናኛ ብዙሀን በኢትዮጵያ በመንግስት የጠበቀ ቁጥጥር ስር መሆናቸውና በአገር ውስጥ ገለልተኛ መረጃዎችን ለማግኘት የነፃና ገለልተኛ ድምጾች ወሳኝ በመሆኑ፣ ሁለተኛው ደግሞ እነኚህን በሀገር ውስጥ ያሉትን ገለልተኛ ምንጮች ለአደጋ መዳረጉ። እነዚህ ናቸው ዋነኛዎቹ ስጋቶቻችን። በኢትዮጵያ መንግስት እየተፈጸመ ነው ያለው ይህ የዲጂታል ጥቃት በተለይ በኢሳት የቴሌቪዥንና የሬዲዮ ጣቢያ ላይ እየተነጣጠረ መሆኑንም የሁማን ራይትስ ዋች ጋዜጣዊ መግለጫ ይዘረዝራል። ሚስ ሶንግ ያስረዳሉ። ኢሳት በውጭ ሀገር በሚኖሩ ኢትዮጵያውያን የሚንቀሳቀስ የቴሌቪዥንና የሬዲዮ ጣቢያ እንደመሆኑ በኢንተርኔት ጭምር ፕሮግራማቸውን ያሰራጫሉ እንደ ማንኛውም ጋዜጠኛ የትኛውም የዓለም ክፍል የመረጃ ምንጭ ስለሚኖራቸው ኮምፒውተራቸው በዚህ ጥቃት የሚጠለፍ ከሆነና የግለሰቦችን ማንነት የሚያመላክት መረጃ በውስጡ ካዘለ እነኛ ምንጮቻቸው መረጃ በመስጠታቸው ብቻ ለበቀል ኢላማ በመሆን ለአደጋ ሊጋለጡ ይችላሉ። የተባሉት የዲጂታል ጥቃቶች በኢትዮጵያ መንግስት ስለመፈጸማቸው ማስረጃችሁ ምንድን ነው? በሚል ለቀረብላቸው ጥያቄ የመብት ቡድኑ የጥናት ባለሙያ ሲመልሱ እጁውን የሚሰሩት ኪንግ ቲምን የመሳሰሉት ድርጅቶች ይህንን ቴክኖሎጂ የሚሸጡት ለመንግስታት ብቻ መሆኑን ይናገራሉ። ጥቃቱ ደግሞ የተቃጣው በኢሳት ላይ ከሆነ መንግስታዊ ካልሆነ ለመምጣት የሚችልበት እድል እጅግ አናሳ ነው። ሲንቲያ ዎንግ በሁማን ራይትስ ዋች የኢንተርኔት ጉዳዮች ከፍተኛ የጥናት ባለሙያ ናቸው። አድማጮች በዘገባው የተነሱትን የሚመለከታቸውን በርካታ ክፍሎች የኢትዮጵያን መንግስት ጨምሮ በተከታይ ዘገባዎቻችን ለማካተት እንሞክራለን። የመጽሔት ዘገባችን ይቀጥላል። የምርጫ ሥነ ምግባር ደንቡን በመፈረማችን እየተጠቀምን አይደለንም ሲሉ አንዳንድ ፓርቲዎች እያመረሩ ነው። በኦሮሚያ በክልል ደረጃ የተቋቋመው የፖለቲካ ፓርቲዎች የጋራ ምክር ቤት አባላት የሆኑ ስድስት የተቃዋሚ ፓርቲዎች ጥያቄዎቻችን ምላሽ አላገኙም በሚል ተሳትፏቸውን በጊዜያዊነት አቋርጠዋል። በ2002 ዓ ም የተረቀቀውን የሥነ ምግባር ደንብ የፈረሙት እነዚሁ የፖለቲካ ፓርቲዎች በዚህ የምርጫ ወቅት በአባሎቻችን ላይ እየተፈጸመ ያለው እንግልትና ወከባ መፍትሄ አላገኘም ይላሉ። የኦሮሚያ ክልል የገዥው ፓርቲ የኢህአደግ አባል ድርጅት ኦፒዲኦ ወቀሳውን አስተባብሏል። እስክንድር ፍሬው ነው ዘገባውን የላከልን። ቅሬታ አቅራቢዎቹ በ2002 ዓ ምት የተረቀቀውን የምርጫ ሰነ ምግባር ደንብ የፈረሙና በኦሮሚያ ክልል የሚንቀሳቀሱ ስድስት የፖለቲካ ፓርቲዎች ናቸው። የኦሮሞ አቦ ነጻነት ግንባር፣ የኦሮሞ ብሔራዊ ኮንግረስ፣ የኦሮሚያ ነጻነት ብሔራዊ ፓርቲ፣ የመላ ኦሮሞ ህዝብ ዲሞክራሲያዊ ፓርቲ፣ የገዳ ስርዓት አራማጭ ፓርቲ ና የኦሮሞ ነጻነት አንድነት ግንባር ናቸው። ፓርቲዎቹ በኦሮሚያ ደረጃ የተቋቋመውና እነሱና የክልሉ ገዢ ፓርቲ ኦህዴድ አባል የሆኑበት የፖለቲካ ፓርቲዎች ጋራ ምክር ቤት ስራ አቁሟል ሲሉ ቅሬታ አቅርበዋል። ምክር ቤቱ በተሰበሰበባቸው አጋጣሚዎች ያቀረብናቸው በምርጫ ዙሪያ ያሉና ሌሎች ችግሮችም ሲፈቱ አላየንም ባይ ናቸው። ከቅሬታ አቅራቢዎቹ ፓርቲዎች አንዱ የሆነው የኦሮሞ ብሔራዊ ኮንግረስ ሊቀመንበር ቶሎሳ ተስፋዬ ይህንኑን ያብራሩት የጋራ ምክር ቤቱ ፋይናንስና ጽህፈት ቤት በክልሉ መንግስት ወይም በክልሉ ያሉት ምክር ቤቶች ይመቻቻል የሚለው ነገር ለአምስት ዓመት በትዕግስት ቆይተናል። ይሄ ሊሆን አልቻለም። የጋራ ምክር ቤቱ ፋይናንስ የለውም። አባል ድርጅቶቹ የፋይናንስ ችግር ቸው ጽህፈት ቤትም የለውም። በተለይም ደግሞ በአሁን በምርጫ ሰዓት እያለን በአባሎቻችን ላይ ምንም አይነት ችግር እንዳይደርስ በነጻነት እንዲንቀሳቀሱ ለማድረግ ነበር። እሱም በእጩዎቻችን በየቦታው ችግር ይደርስባቸዋል፣ ይዋከባሉ፣ ከምርጫ እንዲወጡ ይገፋሉ፣ ቤታቸው ተሰብሮ ይዘረፋል። ይሄም እንዲቆም በተደጋጋሚ ለምክር ቤቱ ቀርቦ ውሳኔ አላገኘም። ለእነዚህ ፓርቲዎች ቅሬታ ዋነኛው መነሻ የጋራ ምክር ቤቱ ስብሰባ ለሁለት ወራት ተቋርጧል የሚል ነው። ትናንት በጉዳዩ ላይ የተነጋገሩት ፓርቲዎቹ ከስብሰባው መቋረጥ በላይ የጥያቄዎቻቸው ምላሽ አለማግኘት እንደሚያሳስባቸው አቋም ይዘዋል። እናም በአባሎቻችን ላይ እየደረሰ ነው ያሉት ወከባና እንግልት ካልቆመና ሌሎቹም ጥያቄዎቻቸው ምላሽ ካላገኙ በጋራ ምክር ቤቱ ያላቸውን ተሳትፎ ለማቋረጥ ወስነዋል። ቀነ ገደብ አስቀምጠዋል። አቶ ቶሎሳ ይህንኑ ያስረዳሉ። የጋራ ምክር ቤቱ በእነሱ ምክንያት ተቋርጧል። እኛም ለመሳተፍ እንደማንፈልግ እነዚህን ጉዳዮች በአስቸኳይ በአንድ ሳምንት ጊዜ ውስጥ ውሳኔ በኦዲድ በኩል ገዢ ፓርቲም ኦዲድ ስለሆነ እንዲሰጠን በጋራ ወስነን ከስብሰባው ቀን በፊት ሰጠናቸዋል፣ በጽህፈት ቤታቸው። ስለዚህ አንድ ሳምንት ነው የሰጣቸዋቸው። የዛሬውንም ስብሰባ ቀርታቸዋል። ዛሬ የጋራ ምክር ቤቱ መሰብሰብ ነበረበት። አልተሰብሰባችሁም? የጋራ ምክር ቤቱ አስቀድሞ ስለተቋረጠ የጋራ ምክር ቤቱ ዛሬ መቀጠሉ አለመቀጠሉ ማንም የሚያውቀው ነገር የለም። አስቀድሞ ተቋርጧል፣ ለሁለት ወር ተቋርጧል። ኦዲድ ይክዳል። እኛ ግን ተሰብሳቢዎቹ እኛ ስለሆንን በኮሚቴም ደረጃ እየሰራው ስለሆነ ኮሚቴው አጀንዳ አልቀረጸም። በችግር ደረጃ እንኳን ኮሚቴ ተቋቁሞ በኦብኮ አባላት ላይ ችግር ደርሶ ሄዶ በደቡብ ምዕራብ ሸዋ ዞን ላይ በበቾ ምርጫ ክልል በአባላችን ቤት ተሰብሮ መዘረፍ ጉዳይ አጣርተን እሱን እንኳን ሪፖርት ማቅረቢያ ቦታ አጥተናል። ስለዚህ እነሱ እንዳልኩ ባለፈው ስብሰባ ሄደናል ይላሉ። አዳማ ናቸው፣ ሌላ ሌላ ናቸው። የራሳቸውን ስራ ያስኬዳሉ። የጋራ ምክር ቤቱ ግን ስራውን እንዲያቆም ወይም ደግሞ ዝም ብሎ ለይስሙላ የጋራ ምክር ቤት እና የሚዲያ ሽፋን ሆኖ እንዲቀጥል ይፈልጋል። እኛ ደግሞ ይሄ ሆኖ እንዲቀጥል አንፈልግም። የኦሮሚያ ክልል ገዥ ፓርቲ የሆነው የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ በፓርቲዎቹ የሚቀርቡትን ወቀሳዎች አይቀበልም። በኦሮሚያ ክልል ደረጃ በተቋቋመው የፖለቲካ ፓርቲዎች ጋራ ምክር ቤት የኦህዴድ ተወካይ የሆኑት አቶ ሞገስ ኢደኤ ስብሰባው ለሁለት ወራት ሳይሆን ለአንድ ወር መቋረጡን ገልጸዋል። ያም ቢሆን ግን በስምምነት የተደረገ ነው ባይ ናቸው። በተቃዋሚ ፓርቲ አባላት ላይ ለሚደርሰው እንግልትና ወከባ ምክር ቤቱ መፍትሄ አይሰጥም ለሚለውም የማጣራት ሰራዊት ተሰርተው እንደሚያውቁ አስታውሰዋል። መረጃዎች ሀሰት ሆነው የሚገኙበት አጋጣሚ መኖሩንም አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሁን አፍሪካ በጋዜጦች ይቀጥላል። ሌሶቶ ውስጥ ባለፉት ሳምንት እሁድ ከታቀደበት ጊዜ ቀድሞ በተካሄደው ምርጫ ዲሞክራሲያዊ ኮንግረስ ፓርቲ በያዝነው ሳምንት ከአነስተኛ የፖለቲካ ፓርቲዎች ጋር በመተባበር የጥምረት መንግሥት ተመስርቷል። ሌሶቶ የጥምረት መንግሥት ስትመሰርት ለሁለተኛ ጊዜ ሲሆን፣ ባለፈው ዓመት መንግሥት እንዲፈርስ ያደረገው ችግር አሁንም እያንዣበበ እንደሆነ ተዘግቧል። የአሜሪካ ድምፅ ራዲዮ ዘጋቢ ጊሊያም ፓከር ከጆሃንስበርግ የላከውን ዘገባ አዳነች ፍስሐዬ ታቀርበዋለች። የምርጫው ሂደት መላ የቦሶቶ ኮንቬንሽን የተባለው በሀገሪቱ ጠቅላይ ሚኒስትር ቶማስ ታባኒ የሚመራ ፓርቲንና በቀድሞው ጠቅላይ ሚኒስትር ፋካሊሃ ሞሲሲሊ በሚመራው ዋናው ተቀናቃኛቸው ዲሞክራሲያዊ ኮንግረስ እንዲሁም ምክትል ጠቅላይ ሚኒስትር በነበሩት ሞቴጃው መትሲንግ የሚመራ የሊሶቶ ኮንግረስ ለዲሞክራሲ የተባሉት የፖለቲካ ድርጅቶችን ሲያነታርክ ቆይቷል። ሞሲሲሊ አብዛኛውን የምክር ቤት መቀመጫ ቢያገኙም ሙሉ በሙሉ ለማሸነፍ የሚያስችላቸውን 61 ከመቶ ለማግኘት አልቻሉም። ይህ ሁኔታ ታዲያ ከባድ የፖለቲካ ድርድር አስከተለ። ሊሶቶ እስከ 2017 ዓ ም ምርጫ ማካሄድ አልነበረባትም። ከሁለት ዓመታት በኋላ ነበር ምርጫው መካሄድ የነበረበት። ይሁንና ባለፈው ዓመት በሀገሪቱ ላይ የፖለቲካ ቀውስ ደረሰ። ሦስት ድርጅቶችን ካቀፈው የጥምረት መንግሥት አባላት ትተውት መሄድ ጀመሩ። በጠቅላይ ሚኒስትሩ ላይ ያለ መተማመን ድምፅ እንዲሰጥ ዛቻ በመሰማቱም ጠቅላይ ሚኒስትር ታባኒ የሀገሪቱን ምክር ቤት እንዲያፈርሱ ገፋፋቸው። ከዚያም ጠቅላይ ሚኒስትሩ አንድ ወታደራዊ ክፍል መፈንቅለ መንግሥት ሞክሮብኛል በሚል ወደ ደቡብ አፍሪካ ሸሽተው ሄዱ። የደቡባዊ አፍሪካ የልማት ማህበረሰብ ጣልቃ ገባ። የደቡብ አፍሪካ ምክትል ፕሬዚደንት ሲሪል ራማፎሳ የተዘጋውን ምክር ቤት ለመክፈትና ከሁለት ዓመታቱ ቀደም ብሎ ምርጫ እንዲካሄድ የሚያስችል ስምምነት እንዲደረግ አደራደሩ። አዲስ የጥምረት መንግሥት ከተመሠረተ በኋላም የተካሄደው ምርጫ ተአማኒ እንደሆነ ራማፎሳ ገልጸው አዲሱ የጥምረት መንግሥት ከባድ ሥራ እንደሚጠብቀው አስገንዝበዋል። ሌሶቶ በህገ መንግስት ደረጃ ለውጥ የማድረግ ሂደት መጀመር አለባት። ተፈጥሮ ከነበረው ክስተት ጋር የሚመሳሰል ሁኔታ እንደገና እንዳይከሰት ለማድረግ ደግሞ በጸጥታ ረገድም ለውጥ መደረግ ይኖርበታል። ይሁን እንጂ የደቡባዊ አፍሪካ የልማት ማህበረሰብ መሰረታዊውን ጥያቄ አላነሳም የሚሉ ነቃፊዎች አሉ። ከሚያነሷቸው ነጥቦች መካከል አንደኛው የሌሶቶ ወታደራዊና የፖለቲካ ኃይሎች ሚና በትክክል አልተገለጸም የሚል ሲሆን ሌላው ደግሞ አንድ የምክር ቤት አባል ከድርጅቱ ወጥቶ የሌላው የፖለቲካ ፓርቲ አባል ለመሆን ከፈለገ የጥምረት መንግስቱ ምን ይሆናል የሚለው ጥያቄ አልታየም ይላሉ። ዲንፎ ማታ ሳማይ የተባሉ እየተባሉ የአፍሪቃ የጸጥታ ጥናቶች ተቋም ተንታኝ በጥምረት መንግስት ላይ የሚወሰን ጠቅላይ ሚኒስትር ለፖለቲካዊ ስም ማጥፋት ተግባር እየተጋለጠ ይሆናል ይላሉ። በጥምረቱ መንግስት የወሳኝነት ቦታ ያላቸው ትንንሾቹ የፖለቲካ ፓርቲዎች በመሆናቸው ጥምረቱ ጽኑ መሰረት የለውም። ፓርቲዎቹ የፈለጉትን እንዳላገኙ ሆኖ ከተሰማቸው ምናልባት ከተቃዋሚ ፓርቲ ጋር የተለየ ስምምነት ሊያደርጉ ይችላሉ። ስለሆነም የጥምረቱን መንግስት ጽናት ሊያስከብር የሚችል ህጋዊ መሰረት የለም። ከአንድ የፖለቲካ ፓርቲ ወደ ሌላው እየቀያየሩ ችግር እንዳይፈጠር የሚገድብ ህግ የለም። ስለሆነም ከአንድ ፓርቲ አባልነት ወደ ሌላ የመክዳት ሁኔታ ሊኖር ይችላል ነበር ያሉት ሞትሳማይ። አያይዘውም የጥምረቱ መንግሥት ለወደፊት ችግር ሊገጥመው እንደሚችል አመላካች የሆነው ሌላ ነገር በምክር ቤቱ አብዛኞቹን መቀመጫዎች የያዙት የሊሶቶ ኮንግረስ ለዲሞክራሲና ዲሞክራሲያዊ ኮንግረስ የተባሉት የሀገሪቱ ዋና ዋና ፓርቲዎች የጥምረት መንግስትን ለመቃወም መወሰናቸው ነው ብለዋል። it እንደ እውነቱ ከሆነ በሊሶቶ በጠላትነት የመተያየት ፖለቲካዊ ዝንባሌ እንደቀጠለ ነው። በሀገሪቱ የጋራ ራዕይ ላይ አትኩሮ የሀገሪቱን አስተዳደር ወደፊት ሊያንቀሳቅሱ በሚችሉ የፖለቲካ ጉዳዮች ላይ እንደማትኮር ፈንታ በተለመደው የመቀናቀን ፖለቲካ ላይ ያዘነብላሉ ነው ያሉት የመላ ባሶቶ ኮንቬንሽን ሲገፋበት የቆየው የተለያዩ ተቃዋሚ ፖለቲከኞች ላይ ምርመራ እንዲካሄድ ያደረገው ጸረ ሙስና ጥረት በአዲሱ አስተዳደር ተቀብሮ ሊቀር ይችላል። በሀገሪቱ ወታደራዊ ኃይል ሚና ላይ ባለፈው ሐምሌ ወር ተጀምሮ የነበረው ምርመራ ወደ አንድ ወገን ብቻ ሊያዘነብል እንደሚችል ተንታኞች ይናገራሉ። ማራፋይሌ ሞሎቦሊ የተባለች የሊሶቶ ጋዜጠኛ የሀገሪቱ ሕዝብ አዲሱ የጥምረት መንግሥት ስኬታማ በሆነ መንገድ በመገዛት ብቃቱ ላይ እንደሚጠራጠር ገልጻለች። ሰዎች ምንጊዜም ቢሆን ለመምረጥ መሄድ አይፈልጉም። ፖለቲከኞቹ ለምርጫ የሚቀርቡት ለነሱ ለሕዝብ ብለው ሳይሆን ለስልጣን ጥማት ነው የሚል እምነት አላቸው። አሁንም የምናየው ሌላ ለጥቅም ሲባል የተደረገ ጋብቻ ነው። ሰዎች የጥምረቱ መንግስት አይዘልቅም የሚል እምነት አላቸው፣ ነበር ያለችው። በሀገሪቱ ህገ መንግስት መሰረት ነጻው የምርጫ ኮሚሽን የምርጫውን ውጤት ይፋ ካደረገ በኋላ በ14 ቀናት ውስጥ መንግስት መመስረት ይኖርበታል። አድማጮች፣ ስለ ሌሶቶ የፖለቲካ ሁኔታ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩን። አሁን ደግሞ ጤና ወደ አዘጋጅና አቅራቢው ወደ ሰሎሞን አባተ ለመልሳል። ኤች አይ ቪን ለመከላከል ለቫይረሱ ከመጋለጥ በፊት መድኃኒቶቹን መውሰድ እንደሚረዳ ሰሞኑን ሲያትል ዋሽንግተን በተካሄደ ጉባኤ ላይ የወጣ ሰነድ አመልክቷል። ይህንን የአዲስ ጥናት ውጤት የሚደግፉት ተመራማሪዎች ከእንግሊዝኛ አባባሉ ፕሬፕ በሚል ምህፃር የጠሩትን የመከላከያ ዘዴ የኤች የኤችአይቪን መስፋፋት ለማቆም የሚረዳ ብርቱ መሳሪያ ነው ብለውታል። በዚህ የሬትሮቫይረሶችና የአድፋጭ በሽታዎች ወይም ኦፖርቹኒስቲክ ኢንፌክሽንስ ይባላሉ በእንግሊዝኛ መጠሪያቸው ጉባኤ ላይ አቫክ በሚል ምህፃር የሚታወቀው ጸረ ኤድስ ተሟጋች ቡድን ኃላፊ ሚሸል ዋረን ተገኝተው ነበረ። ዘጋቢያችን ጆዲ ካፖ አነጋግሯቸዋል። ለኤችአይቪ ከመጋለጥ በፊት በአፍ የሚወሰደውን መድኃኒት መጠቀም መድኃኒቱ ለሕክምና ብቻ ሳይሆን ለመከላከልም ብርቱ ብቃት እንዳለው የሚያረጋግጡ ብዙ ማስረጃዎች ባለፉት አምስት ዓመታት ውስጥ ተይዘዋል። ይሁን እንጂ ማንኛውም መድኃኒት ውጤት የሚኖረው በአግባቡ ከተወሰደ ብቻ መሆኑን መገንዘብ ያስፈልጋል። ትሩቫዳ የሚባለውን መድኃኒት ውጤታማነት ማረጋገጥ የሚችሉ ሦስት ሙከራዎች መደረጋቸውን ሚሸል ዋረን አመልክተዋል። ትሩቫዳ ቴኖፎቪር እና ኤምትሪሲታባይን የሚባሉት መድኃኒቶች ውሁድ ነው። በጥሩ ሁኔታ የተዘጋጀ መድኃኒት ነው። በዚያ ላይ ደህንነቱም የተረጋገጠ መሆኑን ነው የምናውቀው። ኤች አይቪ በደማቸው ውስጥ ለሚገኝ ሰዎች ሕክምና በስፋት ጥቅም ላይ ውሏል። ለመከላከያ ጉዳይ እየየተጠኑ ያሉ ሌሎች መድኃኒቶች ቢኖሩም ለጊዜው ቅድሚያ ተሰጥቶት አሁን የተሞከረው ትሩቫዳ ነው። ከሙከራዎቹ አንዱ የአጋሮች የማሳያ ፕሮጀክት የሚባል ሲሆን ኬንያና ዩጋንዳ ውስጥ ነው የሚንቀሳቀሰው። ሙከራው የተደረገው አንዳቸው ኤችአይቪ በደማቸው ውስጥ በሚገኝና ሌላኛው ከኤችአይቪ ነፃ የሆነ የተቃራኒ ጾታ ጓደኞች ላይ ነው። ይህ አዳዲስ ተጣማሪዎችን ወይም የጾታ ወዳጆችን የያዘ ፕሮጀክት ነበር። በሁለቱም ሀገሮች ውስጥ እንደዚህ ዓይነት የጾታ ጓደኞች ቁጥር እጅግ በጣም ብዙ ነው። በሙከራው ወቅት ኤችአይቪ በደሙ ውስጥ ለሚገኝ ሰው የቫይረሱን ቁጥር ለመቀነስ የሚያስችል መድኃኒት ይሰጠዋል። ነገር ግን ቫይረሱ ያለበት ወይም ያለባት ሰው መድኃኒት መውሰድ የማይፈልግ ከሆነ ወይም የቫይረሱ ቁጥር ያልወረደና አቅሙም ያልተዳከመ ከሆነ ቫይረሱ ለሌለበት ወገን እንደ ቅድሚያ መከላከያ የጓደኛው የቫይረስ አቅም እስከሚደክም መድኃኒቱ ይሰጠዋል። ይህ ጥናት ታዲያ መድኃኒቱ ወይም የቅድሚያ መከላከያው ለኤችአይቪ የመጋለጥን አጋጣሚ እስከ ዘጠና ስድስት ከመቶ ያህል መቆጣጠር ወይም መቀነስ መቻሉን አሳይቷል። ሁለተኛው ሙከራ የተደረገው እንግሊዝ ውስጥ ነው። በዚህኛው ሙከራ የታቀፉት የተመሳሳይ ፆታ ወሲባዊ ግንኙነት ባላቸውና የተጋላጭነታቸው መጠን እጅግ የሰፋ በሆነ ወንዶች ላይ ነው። የጥናቱ የምሕፃር መጠሪያ ፕራውድ ይባላል። በጥናቱ ውስጥ የተያዙት ወንዶች ሁሉም ከኤች አይ ቪ ነጻ ናቸው። ከፕራውድ ጥናት ጠቃሚ የተባሉ ጥያቄዎች አንዱ ሰዎች የጠባይና የአኗኗር ለውጥ ሊያመጡ ይችላሉ ወይ የሚል ነበር። ባለፉት ዓመታት ውስጥ ከነበሩት የትኩረት ነጥቦች አንዱ ሁሉም ሰው ይህንን የቅድሚያ መከላከያ የሚወስድ ከሆነ ኮንዶምን መጠቀም ይተው ይሆን ወይ የሚለው ሐሳብ ነበር። ምናልባት ጥንቃቄ ይተውና ተጋላጭነታቸው ይጨምር ይሆን? ከጥናቱ የተገኘ ውጤት ግን የሚያበረታታ ነው። የቅድሚያ መከላከያውን እንዲወስዱ ከተደረጉት መካከል የአደጋ ተጋላጭነቱ በ86 ከመቶ ቀንሶ ተገኝቷል። ዋረን እንደሚሉት ይህ የመቀነስ አዝማሚያ የታየው በኤች አይ ቪ ላይ ብቻ ሳይሆን በሌሎችም አባለዘር በሽታዎች ላይ ነው። ሦስተኛው ሙከራ የተካሄደው ፈረንሳይና ካናዳ ውስጥ ሲሆን አይፐርጌ በሚል ምሕፃር ተጠርቷል። ይህኛውም ጥናት ያቀፈው የተመሳሳይ ጾታ የወሲብ ግንኙነት ባላቸው ወንዶች ላይ ሲሆን እነዚህኞቹ ከቀደሙት ይልቅ አዘውትረው የሚገናኙ ናቸው። ይህኛውም እንዲሁ የሰማንያ ስድስት ከመቶ የተጋላጭነት ቅነሳ አሳይተዋል። ይህኛው ግን የተለየ ጥናት ነው። የተለየ የመድኃኒት መጠን መውሰድ ምናልባት ለውጥ ያመጣ ይሆን ለሚል ጥያቄም አጥኚዎች መልስ ማግኘት ነበረባቸው። በጥናቱ ውስጥ ለታቀፉት ሰዎች ይነገራቸው የነበረው መድኃኒቱን በየቀኑ ውሰዱ ከማለት ይልቅ የግብረ ሥጋ ግንኙነት የምታደርጉ ከሆነ ቀደም ብላችሁ በአራት ሰዓት ጊዜ ውስጥ ሁለቱን ውሰዱ ነበር የሚባሉት። እናም ከተገናኙ ደግሞ ከግንኙነቱ ከሃያ አራት ሰዓታት በኋላ አንድ ዋጡ ተብሎ ይነገራል። ይህም በሦስት ቀን አራት ኪኒን ማለት ነው። ዋረን እንደሚሉት እነዚህን የተጨበጡ ግኝቶች ወደ ሁላችንም የዕለት ተዕለት ሕይወት ለማስገባት የበጀትና የሀብቶች ምንጭንና የምርምር አጀንዳን ያካተተ ግልጽና ዝርዝር የተግባር ዕቅድ እንዲኖረን ያስፈልጋል። ትኩረቱ ታዲያ ይበልጥ ተጋላጭ የሆኑ በተለይ የአፍሪካ ወጣት ሴቶች ሊሆኑ ይገባል። ትሩቫዳ እንደ መከላከያ መድኃኒት የሚሰጠው መከላከያነቱም ጸድቆ፣ እየተሰራበት ያለው ዩናይትድ ስቴትስ ውስጥ ብቻ ነው። ነገር ግን በሌሎችም ብዙ አገሮች ውስጥ ለመከላከያነት እንዲሰጥ እጅግ አጣዳፊ እና እንደ እውነቱ የሕሊናም ግዴታ አለብን። የአቫክ መሪ ሚሸል ዋረን አንድ ተጨማሪ ማስጠንቀቂያ አላቸው። ይህ መከላከያ የሚሠራው ለሁሉም አይደለም። የሴት የጾታ አካል ላይ በሚቀቡ መድኃኒቶች ጸረ ቫይረስ መድኃኒቶች ባሏቸው በሴት የጾታ አካል ውስጥ የሚገቡ ቀለበቶች እንዲሁም በየሁለትና በየሶስት ወሩ በመርፌ በሚሰጡ ጸረ ኤች አይቪ መድኃኒቶች ላይ የፍቱንነት ማረጋገጫ ሙከራዎች ቀጥለዋል። ክትባት ለመስራት እየተደረገ ያለውም ጥረት ለቅጽበት አይቋረጥም። አድማጮቻችን ከምሽቱ አንድ እስከ አንድ ተኩል እስካሁን ማለት ነው። በ1431 መካከለኛ ሞገድ ስናቀርብ የነበረውን ልዩ ፕሮግራም እዚህ ላይ እናበቃለን። በዚሁ ልዩ ፕሮግራም ነገ እንገናኛለን። ከምሽቱ አንድ ሰዓት በኋላ በሶስት ሰዓት ግን መደበኛ ፕሮግራማችን እስከ አራት ሰዓት ይቀጥባል እና እንድትከታተሉ ጋበዛለሁ። ከሀይሉ ታምራት ጋር አዲሱ አበበ ነኝ። ደህና አምሹ። Shanat ez benyletang eratay nau, wo idai. Shemar lembin deferaket chut ez bergelai, wo idai. Abesai, wo abesai.